ቮይስ ኦፍ አሜሪካ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የኢኮኖሚ አማካሪ ሆነው ለረጅም ዓመታት ያገለገሉት አቶ ነዋይ ገብረአብ ማረፋቸውን የትግራይ የመንግስት ኮሚኒኬሽንስ ቢሮ አስታውቋል። ሙሉጌታ አጽበሀ አጭር ዘገባ አለው። አቶ ንዋይ ገብረአብ ዛሬ ጠዋት ያረፉት በሕክምና ሲረዱ በቆዩበት ሕመም። ልማት ባንክና በፕላን ኮሚሽን ውስጥ ለረዥም ዓመታት ማገልገላቸው ተገልጿል። የቀድሞዎቹ ሁለት ተከታታይ ጠቅላይ ሚኒስትሮች አቶ መለስ ዜናዊና አቶ ኃይለማርያም ደሳለኝ የኢኮኖሚ አማካሪ ሆነው አገልግለዋል። አቶ ንዋይ በተጨማሪም የኢትዮጵያ የልማት ጥናት ኢንስቲትዩት ዋና ዳይሬክተርም ሆነው ሰርተዋል። በተባበሩት መንግስታት ድርጅት የተለያዩ ተቋማት ውስጥ በአማካሪነት መስራታቸው የሕይወት ታሪካቸው ያሳያል። አቶ አዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪያቸውን ከኦክስፎርድ ዩኒቨርሲቲ ደግሞ ሁለተኛ ዲግሪያቸው በኢኮኖሚክስ ማግኘታቸው ተገልጿል። ለአሜሪካ ድምጽ ሙሉጌታ ጽብሃ መቀለም